የአስቸኳይ ጊዜ አዋጅን ተከትሎ በሺዎች የሚቆጠሩ ኢትዮጵያውያን ታስሯል፣ ተፈቷል። ጋዜጠኛ ኤልያስ ገብሩና ፖለቲከኛው ዳንኤል ሽበሺ ፈቺ ከሳሽ ተሟጓች ሳያገኙ እስካሁን በፖሊስ ቁጥጥር ስር ይገኛሉ። ከታሰሩም አምስት ወራትን አሳልፏል። ሁለቱም ወገኖች በየጊዜው የበደል ነው ካለ ፍርድ ቤት ቀርበን ጉዳያችን በፍርድ ይለቅ፣ አሊያም ልቀቁን የሚል ስሞታ ቢያቀርቡም ሰሚ ማጣታቸውን ለዶይቼ ቬለ ተናግሯል። በመሆኑም በዛሬ ዕለት ለጠቅላይ ሚኒስትሩ ደብዳቤ ማስገባታቸውን የቅርብ ጓደኛቸው ጋዜጠኛ ሀብታሙ ምናለ እንዲህ ሲል ገልጾልናል። እስከ ኮማንድ ፖስቱ ድረስ መጥተው እንዲያናገራቸው በተለያየ መንገድ ጥረዋል ጠይቀዋል ከዚህ በፊትም ደግሞ ኤልያስም ካናን ጽፎ ነበረ አሁን ግን ሁሉንም በተመለከተ ከዚህ በኋላ ያለን ጊዜ የተያያዝንበት አግባብ አይደለም አሁንም ደግሞ እየቆየንበት ያለው ፍትህ የሚሰጠን አተን። ተቀምጠናል ነው ያሉት። እዚህ የመምሪያ ኃላፊዎች ኃላፊነቱ ከኛ ውጭ ነው ብለዋል። የኮማንድ ፖስት ኃላፊዎች ደግሞ ለአቃቤ ሕግ ከሰተዋል። አቃቤ ሕግ ደግሞ ወይ አልከሰሰንም፣ ወይ ደግሞ ፍርድ አልሰጠንም ነው። ስለዚህ እስካሁን በስር ከአምስት ወራት በላይ በእስር ላይ ነው የቆየ ነው። ምንም አይነት ፍርድ አልቀረቡም፣ መብት አልሰጠንም። ከተጨማሪም ደግሞ እዚህ እያለን ተጉላልተናል ነው እያሉ ያሉትና ይህንን በተመለከተ ለጠቅላይ ሚኒስትሩ በዛሬው ዕለት ደብዳቤ ያስገብተዋል። ምላሹ ምን ይሁን ይህንም አይታወቅም። ስለ ሁለቱም የጤንነትና የሕክምና ሁኔታም ጋዜጠኛ ሀብታሙ ተከታይን ብለዋል። አቶ ዳንኤል ሸበሽን ያኔ ድህነቶች በገባበት ሰዓት በንግግር አለመግባባት በቦክስ መታወች ጆሮ አካባቢ ላይ ችግር አለ። እስካሁንም ህክምናውንም አላገኘም። ሊዝን አልቻለም እና ከዛ በተረፈም ደግሞ እጁንም አንድ ጊዜ እንደዚህ ትንሽ ታሞ ነበረ ህክምና ኮማንድ ፖስቱ ካልፈቀደ በስተቀር አንሰጥም እንደሚል ቀርተዋል። የኤልያስ ገብሩ ያሳስባል። ከዚህ በፊት ትንሽ ሳይነስ ነበረበት። አሁን ግን ሙሉ ለሙሉ አፍንጫው ማሽተት ቁሟል እና ይህንን ደግሞ ህክምና ፈልጋለሁ ተብሎ የአካባቢ ጤና ጣቢያ የሄደው በወሩ ከጠየቀ ህክምና በወሩ ሄደ ድጋሚም ደግሞ ሪፈር ተጻፈለት ከኛ ቀን በላይ ነው ተብሎ እሱም ደግሞ ድጋሚ በወሩ ነው። የካቲት ሄዶ የካቲቶችን ደግሞ ተመላልሰ መታከም የነበረብን በጣም ብዙ ጊዜ ቆይቷል። ስለዚህ አሁን ግን ምናረ ማስታገሻ እንደ ፍሪት ነገር ናነገርናት እሷን በማሽተት እንጠቀም ብለው ሰጥቶታል። ያው በአንድ ወርስ ቀጥረውታል። ምናልባት አሁን አስራ አምስት ቀን ምናምን ይቆየዋል። ድጋሚ ሄዶች ቼካፕ ያደርጋል። አፍንጫው አካባቢ ያሉ ነርቦች እስካን ተደርጎ ነበረ ራ ተነሶ እነሱም አፍንጫዎቹ አካባቢ ያሉ ነርቦች እንዳሉ ተገርቶታል። በቃ ደዶ ነዋል እና ሕክምና በጣም ያስፈልጋል ብለው ነው የመለሱት። በተመሳሳይ ጉዳይ አብሯቸው ታስረው የነበሩ ኢትዮጵያውያን ሲፈቱ ሁለቱ መቅረታቸው ለከፍተኛ ለከፍተኛ የሞራልና የጤንነት ችግር መዳረጋቸውን የገለጸው ሀብታሙ በመጨረሻም አቶ ዳንኤል ሽበሽና ኤልያስ ገብሩ በስር ላይ ያሉት ምንም አይነት ፍትሕ እየሰጣችሁ አደለም። መቶ እንኳን በስነ ስርዓት የክሳቸውን ሁኔታ እንደዚህ ነው ቀጣዩ ፕሮሰሱ ይሄ ይኬዳል እንኳን የሚላቸው ተስፋ ያደርግላቸው የለም። ይሄን ደግሞ ሁላችንም ኢትዮጵያውያንን ነገም ከነገ ወዲያ እንደዚህ አይነት ፍትሕ እንዳይመጣ ሁላችንም በህብረት መጮህ መቻል አለብን። ለሀገር ነው ሲፈሩ የነበሩት የተለየ አላማ የላቸውም። ለግል ጥቅም ብሎ የተንቀሳቀሱት ነገር የለም። ስለዚህ ኢትዮጵያ ህዝብ ደግሞ ከጎን ቆሙ፣ ይህን ፍትሕ እንዲያገኙ ሁሉም በየራሱ ግፊት እንዳደርግ ነው የምጠይቀው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም